ህንድና አፍሪቃ ዛሬ በመንግስታት ደረጃ በጀመሩት ጉባኤ ላይ ከ54ቱ የአፍሪቃ ሀገራት 41 የአፍሪቃ መንግስታት መገኘታቸውን የተነገረው የህንድ ጠቅላይ ሚኒስትር ናሪንድራ ሞዲ አገራቸው የአፍሪቃ የልማት ትብብር አጋር በመሆኑ ለህንድ ክብር መሆኑን ተናግረዋል። የህንድ አፍሪቃ ግንኙነት ለአፍሪቃ ጠቃሚነቱ ምኑ ላይ ይሆን? ፕሪቶሪያ ደቡብ አፍሪቃ የሚገኘው የዓለም አቀፍ የጸጥታ ጥናት ተቋም ዋና ስራ አስኪያጅ ጃኪ ሲሌ እንደሚሉት ህንድ የቻይናን ያህል የአፍሪቃ የልማት አጋር መሆን አትችልም። ህንድ ከዩስ አሜሪካና ከቻይና ቀጥላ በዓለም በኢኮኖሚ የበለጸገች አገር ትመስለኛለች። በሚቀጥሉት ከ20 እስከ 30 ዓመታት ውስጥ ህንድ ቻይና የደረሰችበትን የኢኮኖሚ እድገት ደረጃ ትደርሳለች ተብሎ ይጠበቃል። በአፍሪካና በህንድ መካከል የንግድ ግንኙነቱ እያደገ ሄደዋል። ቢሆንም ግን ህንድ ከቻይና በበለጠ የአፍሪካ የልማት አጋር አትሆንም። ብሪክስ በሚል አጽሮት የሚጠሩት በተፋጠነ የኢኮኖሚ እድገት ላይ የሚገኙት አምስት ሀገራት ጉዳይ ተንታኝ አቶ ጊዲዮን ጋሞራ እንደሚሉት ህንድ ቻይና ከአፍሪካ ጋር ያላትን ምጣኔ ሀብታዊ ትስስር በማየት ነው የጀመረችው። ያው ልክ አሁን ስታይ የቻይና አፍሪካ ፎረምን ነው ዳይሬክትሊ ሬፕሊኬት ያደረጉት። አሁን ይሄ ሁለት ሺህ ላይ ቤጂንግ ተካሄደ። ከዛ አዲስ አበባ ተካሄደ። ከዛ ቤጂንግ ተካሄደ። ከዛ ሻርማ ሼክ ተካሄደ ኢጅፕት። ከዛ ቤጂንግ ተካሄደ። አሁን ደግሞ ሳውዝ አፍሪካ ይካሄዳል። እነሱም እንደዚህ ኦልተርኔት እያደረጉ ነው። አንዴ ህንድ ይካሄዳል፣ አንዴ አፍሪካ ውስጥ ይካሄዳል፣ አንዴ እዛ ይካሄዳል፣ አንዴ እዚህ ይካሄዳል ነው። ግን አሁን ምንድነው ቻይና ያላትን የኢኮኖሚክ ጉልበት ያህል ህንድ የላት። ለምሳሌ ከዚህ ሁለተኛው የህንድ አፍሪካ ጉባኤ ከኢትዮጵያ ጅቡቲ ድረስ ያለውን የባቡር ሀዲድ እንደሚሰሩ ቃል ገብተው ነበር። አልፈጸሙም። ግን ምንድነው፣ ህንዶቹም ተራድተዋል። አፍሪካ ላይ በጣም ብዙ ኦፖርቹኒቲ እንዳለ አንድ ቢሊየን በላይ ህዝብ አፍሪካ እንዳላት፣ ኢኮኖሚካሊ በጣም አፍሪካ ጥቅም እንዳላት፣ ከአፍሪካ ብዙ ነገር ማግኘት እንደምትችል፣ አፍሪካ ብዙ መርዳት እንደምትችል፣ እንደገና ማርኬት ፖቴንሻል አለ። የተለያዩ የህንድ ካምፓኒዎች እየመጡ ነው። አሁን ኢትዮጵያ ውስጥ ራሱ ህንድ ሁለተኛ ከቻይና ሁሉ ትበልጣለች፣ ኢንተርምስ ኦፍ ኢንቨስትመንት። አንደኛ ሳውዲ አረቢያ ትመስለኛለች፣ ግን እርግጠኛ አደለው። ቶፕ ፋይፍ ውስጥ አለች። ህንድ ከቻይና ሁሉ እንደምትበልጥ ነው ማቀው ኢንተርምስ ኦፍ ኢንቨስትመንት። ስለዚህ የሚያሳየው ምንድን ነው? አፍሪካ ላይ ያሉትን ኢንተረስቶች በደንብ አይደንቲፋይ አድርጋለች። ያንን ደግሞ ለማድረግ ይሄ በመዋቅር የታቀፈ ግንኙነት ያስፈልጋል። ህንድም ቻይናም ምንድን ነው የሚሉት? ለአፍሪካ ሀገር እንደዚህ እንደዚህ እንደዚህ እንደዚህ እንሰጣለን ብለው ይናገራሉ። ከዛ በግል ደግሞ አገሮች ሂደው ኔጎሽት ያደርጋሉ። አለም አቀፍ የጸጥታ ጥናት ተቋም ዋና ስራ አስኪያጅ ጃኪ ሲሌ በበኩላቸው ህንድ ከአፍሪቃ ጋር ያላትን ግንኙነት ወደ ንግዱ ያደላ መሆኑን አንስተዋል። ቻይና በበኩሏ በአፍሪቃ በመንግስት ደረጃ ከፍተኛ መዋለንዋይ እንደምታፈስና ከፍተኛ ድጋፍ እያደረገች መሆኑን ገልጸዋል። ብሪክስ በሚል አጽህሮት የሚጠሩት በተፋጠነ የኢኮኖሚ እድገት ላይ የሚገኙት አምስት ሀገራት ጉዳይ ተንታ አቶ ጌዲዮን ጋሞራ የህንድና የቻይና ከአፍሪካ ሀገራት ጋር አጋርነታቸውን ማጠናከራቸው የተለያዩ ጠቀሜታን አስገኝቶላቸዋል። ኢን ዘ ሚን ታይም ያ ደግሞ ለአፍሪካ ብዙ ጠቀሜታ አለው። ለምን ከቀዝቃዛው ጦርነት በኋላ አፍሪካ ኦልሞስት ኔግሌክተድ ተደርጋ ነበር። ብዙ ለምሳሌ በኢንፍራስትራክቸር በእንደዚህ አይነት እርዳታዎች ቁሞ ነበር ከዌስት። አሁን ግን የቻይኖች ና የህንድ መምጣት ወደ አፍሪካ የአፍሪካን ስትራቴጂክ ሲግኒፊከንስ በጣም ጨምረዋል። ስለዚህ ሌሎቹም እየተወዳደሩ ነው ማለት ነው። በዚህ ውስጥ ለምሳሌ አሁን በአፍሪካ ሀገሮች የሚመጣው እርዳታ ከምዕራባያ የሚመጣው ሶፍት ኢንፍራስትራክቸር እንለዋለን በእንግሊዝኛው ለትምህርት ላይ ካፓሲቲ ቢልዲንግ ላይ ኤጁኬሽን ላይ ነው የሚመጣው። ሀርድ ኢንፍራስትራክቸር ላይ አይደለም፣ መንገድ ስራ ላይ እንደገና ትምህርት ቤቶች መገንባት፣ ሆስፒታል መገንባት ላይ አይደለም እየመጣ ያለው። አሁን ግን የቻይናና የህንድ መምጣት ያለው ፍክክር በጣም አጠናክታለ። እንዲያም ሆኖ ይላሉ አቶ ጌዲዮን፣ አፍሪካ ለውጭ ሀገራት መዋለ ንዋይ አፍሳሾች መስጠት ያለባትን መለየት ይኖርባታል። ግን መጠንቀቅም ያለባቸው ነገር አለ። ሙሉ በሙሉ ራሳቸውን ኤክስፖዝ አድርገው መስጠት የለባቸውም። የራሳቸው ካምፓኒዎች እንዲያድጉ የራሳቸው መንገድ የሚሰሩ ካምፓኒዎች፣ የተለያዩ ካምፓኒዎች እንዲያድጉ አንዳንድ ነገሮችን ለሀገር ካምፓኒዎች ሪዘርቭ ማድረግ አለባቸው። እንደገና ደግሞ እነዚህ ሀገሮች ጋር ሲደራደሩ የሀገር ውስጥ ያሉ የግል ባለሀብቶች ከነዚህ ሀገር ከሚመጡ ባለሀብቶች ጋር በጋራ እንዲሰሩ የቴክኖሎጂ ሽግግር እንዲኖር እንደገና አብረው መስራት እንዲችሉ ሁሉንም ነገር እንዳይቆጣጠሩ ማደራደር መቻል አለባቸው።